ሰሎሞን አባተ እባላለሁኝ እኔ ከአሜሪካ ድምፅ ራዲዮ ጣቢያ ነው ምደውልለት። አቶ ግርማ ሰይፉ ለጊዜው በጣም አመሰግናለሁ፣ በአድማጮቻችን ስም አሁን የደወልኩት ሰሞኑን ባለው የሕዝብ ተወካዮች ምክር ቤት ስብሰባና እንደዚሁም ከጠቅላይ ሚኒስትሩ ጤንነት ጋር በተያያዘ ሁኔታ ላናግሮት ነበረ እና ለመሆኑ ምክር ቤቱ በምን ሁኔታ ላይ ይገኛል? ምክር ቤቱ ትላንትና ተዘግቷል። ትላንትና ከሰዓት በፊት ተዘጋ። ማን ነው የዘጋው? አፈ ጉባኤው በተለመደው ሁኔታ ነው የተዘጋው። ምክር ቤቱ ምክር ቤቱ ሲዘጋ የሚዘጋው የምክር ቤቱ አፈ ጉባኤ ታቸውን አቅርበው በዛ ነው የሚዘጋው። ከዛ ቀደም ብሎ ግን መከናወን የነበረበት በጀቱ ጸድቆ፣ ከበጀቱ ቀጥሎ ጠቅላይ ሚኒስትሩ መጥተው፣ እንግዲህ ለአንድ መንግስት ትልቁ ፖሊሲ ማስፈጸሚያው በጀት ነው። ስለዚህ በሚቀጥለው ዓመት የሚያስፈጽሙትን በጀት እና የፖሊሲ አቅጣጫቸውን ለመላ ኢትዮጵያ ሕዝብ አቅርበው ማስጸደቅ ይጠበቅባቸው ነበር ጠቅላይ ሚኒስትሩ። ይሄ ግን አልሆነም። ስለዚህ ምክር ቤቱ ያለማብራሪያ ነው ማለት ነው በጀቱን ያጸደቀው። በጀቱ የጸደቀው ከሌላ ጊዜ በተለመደ ሁኔታ ሌላ ጊዜ በጀቱ የሚጸድቀው በምክር ቤቱ የአሰራር ደንብ መሰረት መጀመሪያ በጀቱን የምክር ቤቱ አበዛ ቢያንስ ለሁለት ቀን በዝርዝር ያዩታል። ከዛ በኋላ ነው ጠቅላይ ሚኒስትሩ መጥተው በጀቱን እና ያላቸውን የፖሊሲ አቅጣጫ ለምክር ቤቱ አስረድተው የሚጸድቀው። የበጀት ፕሮሰሱ ይህንን የሚጠይቀው። ምን ሆነ? በዚያ ሌላ ጊዜ በተለየ ሁኔታ በግል በቃ ምንም ይሄ ዝርዝር ውይይት አልተካሄደም። ምክር ቤቱ ለጥያቄ እና መልስ ፕሮግራም ተዘጋጅቶለት በዛ በኩል ምክር ቤቱ አባላት ሊጠየቁ ጥያቄ ካለ ተብሎ አንድ ዙር ጥያቄ ተሰጥቶ በዛው ነው የተዘጋው። ቀደም ብሎስ በተለመደው መሰረት ደርሷችሁ ነበረ የበጀቱ ቅጂ? እሱ ደርሶ ነው በቂ ዝግጅት አድርጋችሁበታል አልተመልክታችሁት? ቀድሞ ደርሶን በሀያ ስድስት ጠቅላይ ሚኒስትሩ መጥተው እንዘጋል የሚል ነበረ ዝግጅት የነበረ ፕሮግራምን የነበረው ሰኔ ሀያ ስድስት እና ሀያ ሰባት ነበር ውይይት ይደረጋል ተብሎ የሚታሰበው እና በሀያ ሰባት ጠቅላይ ሚኒስትሩ መጥተው ይዘጋል የሚል ታሳቢ ነበረ። እሱ ታሳቢ አልተሳካም። ማን ነው ማብራሪያውን የሰጠው? ጠቅላይ ሚኒስትሩ ቦታ በዚህ ዓመት ማን ነው ጥያቄና መልስ እንዲከፈት እዛ ቦታ ላይ ነበረ። በጠቅላይ ሚኒስትሩ ቦታ ማንም ሰው ሱን ተክቶ የሰጠ ሰው የለም። አቶ ሶፊያን በበጀቱ ላይ ማብራሪያ ሰጥተዋል። አቶ ሶፊያን የሰጡት በፋይናንስና ኢኮኖሚክ ሚኒስትርነታቸው ነው። ከዛ ቀጥሎ ግን የፖሊሲ ሾዎች ተብለው የሚባሉትን ግን ጠቅላይ ሚኒስትሩ ማብራራት ነበረባቸው። እንግዲህ ስለዚህ ስለዚህ ፓርላማው በጀቱን ያጸደቀው የፖሊሲ ጉዳዮችን ሳይመለከትና ሳይፈትሽ ነው ማለት ነው። እውነት ነው። ይህንን ሊገልጽለት የሚችል የጠቅላይ ሚኒስትሩ ተወካይ ባልቀረበበት ሚጠቀም ይህን ጥያቄ ታዲያ አንስታችኋል? በፓርላማው ላይ የጥያቄ እና መልስ እድል በተከፈተ ጊዜ በተለይ እርስዎ እንደ ተቃዋሚ ፓርቲ ተወካይነቶ ተነስቷል? ይሄ ጥያቄ እኔ አላነሳውኝም። የበጀት ፕሮሰሱን ትን ብሎ ስላልነበረ ይሄንን ጉዳይ ማድረግ የሚቻልበት እድል አልነበረም። ይሄ ራሱ የበጀቱ የበጀቱ አቀራረብና አጸዳደቅ ሁኔታ ትክክል አይደለም የሚል ጥያቄ አንስተዋል? እርሶ በፓርላማው ላይ ወይም ያነሳ ሌላ ሰው ነበረ ሌላ ተወካይ? እኔ አላነሳውኝም። ያው ሌላ ያነሳል ብሎ መጠበቅ አይነሳውም ነበር መቼ ነበር ፓርላማው መዘጋት የነበረበት? ፓርላማው መዘጋት የነበረበት ሰኔ ሰላሳ በፊት መዘጋት ሰኔ ሰላሳ የመጨረሻው ውቀት ነበረ። ለምን ዘገየ? ፕሮግራማችን መሰለህ፣ ሰኔ ሰላሳ ቅዳሜ ስለነበረ በአርብ ዕለት በሀያ ዘጠኝ ዘግቶ ይጠናቀቃል ተብሎ ይታሰብ ነበረ። ለምን ዘገየ? ለምን ዘገየ ለሚለው ሁለት ምክንያቶች ናቸው። ከምክር ቤት አፈ ጉባኤ የሰማ ነው አንደኛው በጣም ለተያዘው የእድገትና የትራንስፎርሜሽን እቅድ አስፈላጊ ናቸው የሚባሉ መጽደቅ ያለባቸው አዋጆች ስላሉ እነሱን እንድናይ የሚል ነው የቀረበው ምክንያት። ስለዚህ ይሄ የቀረበው ምክንያት ውሃ የሚቋጥር ነው አይደለም። በሁሉም ጃጅመንት ነው መተው ያስፈልገው። ምክንያቱም ብዙዎቹ እዚህ ግባ የሚባል ትርጉም የኖሯቸው በሚቀጥለው ዓመት ታይጠድቁ ቢቀሩ ይህን ያለ የሚያመጡ አዋጆች በዛ ጊዜ ውስጥ ስለመጽደቃቸው አቶ ግርማ በጀቱ ሲጸድቅ ለመሆኑ የእርሶ አቋም ምን ነበረ? የኔ አቋም የቀረበው በጀት ለኢትዮጵያ ለሚያክል ትልቅ ሀገር ትልቅ በጀት ነው የሚል አቋም የለኝ። የቀረበው በጀት ከኢትዮጵያን በሚያክል ሀገር አንጻር ሲታይ ይህን ያህል ብዙ ነው ብለን እንትን የምንልለት ነው የሚል ነገር አልነበረኝም። ከዚህ መነሻ በጀቱ ትንሽ ስለሆነ ነው ነው በጀቱን ትንሽ ያደረጉት ነገሮች አንዳንዶቹ በካፒታል በጀት ውስጥ መታየት ያለባቸው፣ ለምሳሌ የግድብ ግንባታዎች አሉ። የአባይ ግድብ የሚገነባበት ትልልቅ የመንግስት ፕሮጀክቶች አሉ፣ በመንግስት ገንዘብ የሚሰሩ እነዚህ እቅድ ውስጥ አልተካተቱም። ስለዚህ እነዚህ ባለመካተታቸው ያ በጀት ትክክለኛውን የኢትዮጵያን የበጀት ሁኔታ ያሳያል የሚል እምነት ከዛ በተረፈ በእነዚህ በጀቶች ላይ የተወሰኑ ኢሹዎችን አስቻለሁ። ለምሳሌ ለጤና ሴክተሩ የተያዘው በጀት አነስተኛ ነው። በተለይ ለሆስፒታሎች ለሕክምና የሚውለው በጀት አነስተኛ ነው የሚል አቋም ነው የያዝኩት። ምክንያቱም አንዳንድ በጀቶች በጣም እድገት እያሳዩ ያሉ ያሉ በጀቶች አሉ። ለምሳሌ ኢንፎርሜሽን ደህንነት ኤጀንሲ ይኖራል የሚባል ድርጅት በጣም ከፍተኛ በጀት ተይዞለታል። ስለዚህ ለእነሱ ከፍተኛ በጀት ከመያዝ ይልቅ ለሆስፒታሎች በተለይ በከፍተኛ ሁኔታ በስቃይ ላይ የሚገኙ ኢትዮጵያውያን የኩላሊት በሽተኞች አሉ። በየቀኑ ቀጥለ ኩላሊት እጥበት እያሉ በሳምንት አንድ ጊዜ እንኳን የሚታጠቡ በአንድ ጊዜ አንድ ሺህ ሶስት መቶ ብር ይከፍላሉ። ይሄ በኢትዮጵያውያን አቅም የሚቻል አይደለም። ስለዚህ እነዚህ እነዚህን አይነት ነገሮችን ለማቅረብ እንዲችል መንግስት ሆስፒታሎቹን ማጠናከር እና በተመጣጣኝ ዋጋ አገልግሎት የሚያገኙበትን ሁኔታ ማዘጋጀት ተገቢ ነው የሚል ነገር ነበረ፣ ግን አልሆነም። አቶ ግርማ፣ እነዚህን ሁኔታዎች ወደፊት እያነሳን በጀቱን ለመፈጠር እሺ ሙከራ እናደርጋለን። አሁን ያሉኝ ነገሮች እንደተጠበቁ ሆነው የእርስዎ ድምፅ ምን ነበር? በጀቱ በፀደቀበት ጊዜ ድምፅ ታቅቦ ነው የሰጠሁት። በጀት መቃወም ከባድ ነገር ነው። በጀት መቃወም ማለት የሚቀጥለው አመት መንግስት ምንም አይስራ ምንም ነገር አይንቀሳቀስ ማለት ነው። ግን ፕሮሰሱ ትክክል ስላልሆነ ድምፅ አለመስጠት በሚለው አቋም ነው የሄድኩት። ነው የጠቅላይ ሚኒስትሩ አለመኖር በዛ አካባቢ የፈጠረው አዲስ ነገር አለ ዩዡዋሊ፣ ጠቅላይ ሚኒስትሩ ከምክር ቤቱ ጋር ብዙ የስራ ግንኙነት ስለሌላቸው በአሁኑ መዝጊያ ጊዜ ሊኖራቸው የሚገባው የፖሊሲ አቅጣጫቸውን የሚያሳዩበት እንትን ብቻ ነበር የሚጠበቅባቸው። የጠቅላይ ሚኒስትሩን በአካባቢው አለመኖር መቼ ነበር እናንተ እንደ ምክር ቤት አባላት የተረዳችሁት? እኔ ከሆነ እኔ በመጀመሪያ ቀደም ሲል አንድ ሌላ ፕሮግራም ነበረ፣ ለሂሳብ እና ለፊዚክስ ለሳይንስ ተማሪዎች ሽልማት ይሰጣል ተብሎ የተያዘ ፕሮግራም ነበረ ይህንን ፕሮግራም የሚመሩት ጠቅላይ ሚኒስትሩ ነበሩ። ስለዚህ በዛ ጊዜ ሳይገኙ ቀርሱ እሺ። እና በዛ መቼ ነበረ እሱ መቼ ነበረ ያ ፕሮግራም የተያዘው ምናልባትም ከሀያ ስድስት በፊት ወደ አስራ ዘጠኝ ሀያ አካባቢ ከሰኔ ሰኔ ማለት ነው። እሺ እና ምን ሆነ? ሳይገኙ ቀሩ። ግን እ የተሰጠው ምክንያት ግን ሌላ ነበረ። ምንድን ነው ተባለ ስለ መሰለ አይ አለ፣ ከሌሎች አለም አቀፍ ፕሮግራሞች ጋር አቀናይቶ ለማድረግ ሲሰራ ላልተወሰነ ጊዜ ተራዝሟል የሚል ምክንያት ነው የተነገረ። ከዛ ቀጥሎ ጠቅላይ ሚኒስትሩ በሀያ ስድስት መጥተው በሀያ ስድስት እና በሀያ ሰባት ቤት ውስጥ በሚያደርገ የበጀት ውይይት አትሊስት የሀያ ሰባቱ ላይ ይገኛሉ የሚል ነበረ። እንትን የዛለው ይዛኔ ተሰረዘ ፕሮግራሙ። ያኔ እንግዲህ የምንጠረጥር ሰዎች ያኔ ጠርጥረናል። ጠርጥራችሁ ምን አደረጋችሁ? እንግዲህ ምን እናረጋለን? እናንተ እናንተ የህዝብ ተወካዮች ናችሁ ማለት እንደ ማንም ሰው በየመንገዱና በየቦታው እንዳለ ሰዎች አይደላችሁም። የህዝብ ስልጣን፣ የህዝብ ኃላፊነት የተሰጣችሁ ሰዎች ናችሁ። ጠርጥራችሁ ዝም አላችሁ፣ ቁጭ አላችሁ። የኢትዮጵያ የጠቅላይ ሚኒስትር ሹመት በህዝብ እንደዚህ በቀጥታ የህዝብ ድምፅ የሚመረጥ ስላልሆነ እና ምክር ቤት ውስጥም ቀጥታው እንግዲህ ያለ ግንኙነት ያላቸው ስላልሆነ የመጠየቂያ መስመርም መንገድም የለንም። የመንግስቱን የህግ አፈጻጸም አጠቃላይ ግን በአጠቃላይ ግን ይሄ ነገር ግልጽ መሆን የለበትም የሚል አቋም የለኝም። ቢነገር ምንም የሚያመጣው ነገር ያለ አይመስለኝ። አሁን የመንግስቱን የሕግ አፈጻጸም የያዘው አካል የጠቅላይ ሚኒስትሩ ጽህፈት ቤትና ካቢኔያቸው ነው። ጠቅላይ ሚኒስትሩ ናቸው። ጠቅላይ ሚኒስትሩ ወሳኝ ድምፅ ያለው ስልጣን ያላቸው ሰው ናቸው። ስለዚህ ያ የመንግስቱን ስልጣን የሚመራው አካል ወይም ሰው በቦታው ላይ በማይገኝበት ጊዜ፣ የቀጥተኛ የሆነ የአሰራር ግንኙነት ባይኖራችሁም በህዝብ ድምፅነታችሁ የመጠየቅ ሀሳብስ አልመጣላችሁም እንዴ? ይሄ አውቶማቲክ ይመስለኛል ትሉ። በጠቅላይ ሚኒስትሩ ስራ የእለት ተእለት ስራዎቹን በማያከናወኑበት ጊዜ በቀጥታ ምክትል ጠቅላይ ሚኒስትር የሚባል የተሾመ አለ። ስለዚህ እሱ ስራውን ይሰራዋል። አዎ፣ ለምን ምክትል ጠቅላይ ሚኒስትሩ ለምን ምክትል ጠቅላይ ሚኒስትሩ ስራውን ተረከበ የሚል ጥያቄ መቅረብ የለበትም በፓርላማው ላይ እንዴ? እንደ ህዝብ ተወካይነታችሁ ነው የምልህ። ተረክቧልም ተብሎ እኛ ተረክቧልም ተብሎ ስራ መጀመራቸውን አናውቅም። እንደ ምክር ቤት አታውቁም እንደ ፓርላማ አናውቅም ስለመረከባቸውም አናውቅም። ለዚህ እኮ ነው በጀቱን፣ የመንግስት አቋምን በሚመለከት ማብራሪያ ሊሰጥ የመጣ አካል የለም እያልኳለሁ። መረከብ ስንል እንግዲህ ያው በተጠባባቂነትም በህጉም መሰረት ጠቅላይ ሚኒስትሩ በሌለበት ጊዜ ምክትሉ ምክትሉ በጊዜያዊነትም በስራ መደራረብ ምክንያት ባይመጡ የሚከተለው ሰው መጥቶ ያንን ማብራሪያ መስጠት ይጠበቅበታል። እንደሱ ያደረገ አካል የለም። በእኛ አሁን ሁኔታ እና ስነ ስርዓት ግድፈት ነው የማ ስለዚህ ምክትል ጠቅላይ ሚኒስትሩም በበጀቱ አጸዳደቅም ወቅት ሆነ በሌሎች አጋጣሚዎች ጠቅላይ ሚኒስትሩ ይቀመጡ በነበረበት ቦታ ላይ ተቀምጠው ለፓርላማው የሰጡት ምንም ማብራሪያ የለም። እነቱ ነትላለው በወንበራቸውም ላይ በራሳቸው ወንበር ላይ አልነበሩም። እንደ ምክር ቤት ውክልና ናቸው። ሌሎቹ ሚኒስትሮች መጥተው ነበር እና የዛ ለታ እሳቸው አልመጡ። ለምንድን ነው ግን ያልጠየቃችሁት? እናንተ በተለይ በተለይ እርሶ ብቸኛ የተቃዋሚ ፓርቲ አባል ኖትና ከገዢው ፓርቲ ውጭ ያሉ የሚዛን ስራም ኃላፊነት የሚጠበቀው በአብዛኛው ከእርሶ ነው፣ ብቸኛው የተቃዋሚ አባል በመሆኑ ምክንያት ለምንድን ነው ይሄ ሀሳብ ያልመጣሉት? የመጠየቅ ጠቅላይ ሚኒስትሩ የት ናቸው ብሎ የመጠየቅ አንድ ምክር ቤት ቤት አባል እንደቀረ ነው የቆጠርኩት። አንድ ምክር ቤት አባል ለምን ቀረ ተብሎ አይጠየቅም? እኔ መጠየ አሁን በኋላ ላይ በጀቱ በዚህ አይነት ሁኔታ ይጠርካል የሚል ግምት አልነበረ። ነው በጀቱ ሲጠርቅ አትሊስት ሌላ ተክቶ ማብራሪያ ሊሰጥ የሚችል ሰው መኖር አለበት የሚል እምነት ነበረ። ግን ሰርፕራይዝ በሚያደርግ ሁኔታ የውሳኔ ሀሳብ ነው የቀረበው እና በእርስዎ እምነት ምንድን ነው አሁን የመንግስቱ አካሄድ ብለው ያስባሉ? እንግዲህ አሁን በጀት ፀድቋል። ከአሁን በኋላ ምክር ቤቱ የሚገናኘው መስከረም መጨረሻ ላይ ነው። እስከዛ ድረስ የሚሆነውን እንግዲህ አብረን ነው የምናየው። የተለየ ነገር ካለ አፈ ጉባኤው ምክር ቤቱ እረፍት ላይም ቢሆን የመጥራት መብት አላቸው። በዛ መብታቸው መሰረት ድጋሚ ሊጠሩ ትችላሉ በአስቸኳይ ማለት ነው አዎ አስቸኳይ ስብሰባ የመጥራት መብት አላቸው ግን እንደዚህ አይነት በምንም አጋጣሚ ቢሆን የተሰጦት ማሳሰቢያ የተሰጣችሁ ማሳሰቢያም ይሁን መልእክት እንደዚሁ በጭንቅላታችሁ ውስጥ እንዲቀመጥ የተደረገ ነገር አለ ልትጠሩ እንደምትችሉ እሺ አቶ ግርማ ሰይፉ በህዝብ ተወካዮች ምክር ቤት የመድረክ ተጠሪ እንደ ራሴ በጣም አመሰግናለሁ ለጊዜው